You're with SBS Radio. Waktawi, good Deutsch. የዓለም ጤና Kongo ከኮንጎ ዲሞክራሲያዊት ወደ ኡጋንዳ የተዛመተውን የኢቦላ ቫይረስ አስመልክቶ አስቸኳይ ምክክር ያደርጋል። ለበሽታው መዛመት ሰበብ የሆነውም አንድ የአምስት ዓመት ሕፃን ልጅ የመጀመሪያው የድንበር ተሻጋሪ ኢቦላ ሰለባ መሆኑ ነው። ይህንንም ተከትሎ ኡጋንዳ በኮንጎ ዲሞክራሲያዊት ሪፐብሊክ ድንበር ላይ ያሉ ነዋሪዎቿን በኢቦላ ቫይረስ መጠቃት አለመጠቃታቸውን እየመረመረች ትገኛለች። ድንበር በተሻገረው የኢቦላ ቫይረስ አንድ የአምስት ዓመት ልጅና አንዲት የ ሐምሳ ዓመት ሴት አያት ተጠቂ መሆናቸውን ባለሥልጣናቱ ገልጠዋል። የኡጋንዳ ጤና ጥበቃ ሚኒስትር ሩት ጄን ኤሲንግ ድንበር በተሻገረው የኢቦላ ቫይረስ ሌሎች ሰዎችም ሳይጠቁ እንዳልቀረ ያላቸውን ግምት ሲገልጡ፣ ኢቦላ በኮንጎ ዴሞክራሲያዊት ሪፐብሊክ አሁንም ድረስ መዛመቱን ቀጥሏል በዛሬው ዕለት። ሁለት ሺህ ሰዎች በህመሙ መጠቃታቸው ተረጋግጧል። እንዲሁም ከኮንጎ ዲሞክራሲያዊት ሪፐብሊክ ድንበር በተሻገረ ቫይረስ ጠቁ ሊኖሩ ይችላሉ። በአሁኑ ወቅት አገር ውስጥ ካሉን ተጠቂዎች በተጨማሪ በርካታ ከውጭ ወደ አገር ውስጥ የገቡ ህመምተኞችም ይኖራሉ ብለዋል። በኮንጎ ዲሞክራሲያዊት ሪፐብሊክ ከ1400 በላይ ሰዎችን ሕይወት በቀጠፈው ተመሳሳይ ተዛማች ቫይረስ አንድ ሌላ ሰው ዩጋንዳ ውስጥ ለመደረጉ ተረጋግጧል። የዓለም ጤና ድርጅት እንዳስታወቀው ከሆነ ሕይወቱ ያለፈው አንድ ወንድ ሕፃን ልጅ ድንበር ተሻግረው ወደ ዩጋንዳ የዘለቁ የአንድ ኮንጓውያን ቤተሰብ አባል ነበር። ዶክተር ኤሲንግ የሕፃኑን ሞት ተከትሎ በተካሄደው ምርመራ የሦስት ዓመቱ የሟች ወንድም ድንበር አጠገብ ካለው ካሳይሳይ ሆስፒታል ተገሎ የሕክምና እርዳታ እንደሚደረግለትና ቤተሰቡም በአይነ ቁራኛ እየጠበቀ እንደሆነ ገልጠዋል። ባለሥልጣናቱ በድንበሩ አካባቢ የጤና ማረጋገጫ ምርመራ እየተደረገ ባለበት ሁኔታ ኮንጎ ውስጥ ካሉ የቤተሰብ አባላት በቫይረሱ የተጠቁ ግለሰቦች እንደምን ድንበር ተሻግረው ለማለፍ እንደቻሉ ለማጣራት እየሞከሩ ነው። ይህ የአሁኑ ሁለተኛው የኢቦላ ወረርሽኝ በወርሃ ኦገስት ከተከሰተው ቀጥሎ በታሪክ የመጀመሪያው መሆኑም ተነግሯል። ኡጋንዳ ውስጥ በቤተ እምነቶችና በገበያ ስፍራዎች መሰባሰብ ለጊዜው ታግዷል። ኡጋንዳ የቫይረሱን መዛመት ለመከላከል 4700 የጤና ሠራተኞቿን ከተባለች። የዓለም ጤና ድርጅት በዛሬ ዕለት አርብ የኢቦላ ቫይረስ ተዛማችነቱን ባለም አቀፍ ደረጃ አስቸኳይ የጤና ስጋት ስለ መሆኑና አለመሆኑ ተሰብስቦ ይወስናል። ይሁንና የዩጋንዳ ሕፃናት አድን ድርጅት ቃል አቀባዩ ኤሎን ማክዶናልድ የዓለም ጤና ድርጅት ተሰብስቦ የትኛውንም አይነት ውሳኔ ያሳልፍ፣ ወረርሽኙን ለመከላከል ዓለም አቀፍ እገዛ ማድረጉ ትኩረት የሚያሻው ወሳኝ እርምጃ መሆኑን አሳስቧል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር።